ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ የካቲት 19 2008 ዓመተ ምህረት ፕሮግራሙን ጀመረ። እኔ በ1953 በትግራይ አስተዳዳሪ ሁኜ ስላክ የግርማዊ ጃንሆይ ቀዳማዊ ኃይለ ሥላሴ በዚያን ጊዜ ከዱርጌታ ጀምሮ ሲተዳደር የነበረው እኔም በልጅነቴ ጀምሮ ማውቆ ከዛ በፊት የሚሆን የምሰማው በሰሜን በኩል ያለው ያው በኤርትራ በኩል ያለው ወሰናችን መረብ መሆኑን፣ በዚህ በቤገምድር በኩል ደግሞ ባለው ተከዜ የትግራይ ጠቅላይ ገዢ ልዑል ራስ መንገሻ ስዩም ናቸው የሰማችኋቸው። በምሽቱ ዝግጅታችን በስፋት ይመለሳሉ። ብርሃን ኃይሉ ፕሮግራሙን ትመራለች። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን የዓለም ዜና እናሰማችሁ። ስቱዲዮ ቅንብር ቴክኒሻኑ ጃክሰን ዊት በስቱዲዮ አብሮኝ ይገኛል። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ትናንት ምሽት ላይ በደረሱ ሁለት ከባድ ፍንዳታዎችና በተኩስ ልውውጥ ቢያንስ 12 ሰው መገደሉና ከ30 በላይ ሰዎች መቁሰላቸው ታውቋል። ለጥቃቱ የአልሻባብ ታጣቂዎች ኃላፊነት ወስደዋል። ከምሽቱ ለሁለት ሰዓት ሩብ ጉዳይ ላይ ኤስ ዋይ ኤል በሚባል ሆቴል አጠገብ አንድ በፈንጂ የተሞላ ተሽከርካሪ መፈንዳቱን እማኞች ተናግረዋል። በአደጋው በስፍራው የነበሩ አምስት የጸጥታ አባላትና አጥፍቶ ጠፊው አሽከርካሪ ወዲያው መሞታቸውን የሶማሊያ የደህንነት ሚኒስትር አብዲራዛቅ ኦማር መሐመድ ለቪኦኤ ገልጸዋል። ከጥቂት ደቂቃዎች በኋላ ሶስት የታጠቁ ሰዎች ከሌላ ተሽከርካሪ ወጥተው እየተኮሱ ወደ ሆቴሉ ለመግባት ሞክረው የነበረ ቢሆንም የጸጥታ ኃይሎች በከፈቱባቸው የአጸፋ ተኩስ መገደላቸውን ሚኒስትሩ አመልክተዋል። የመጀመሪያው ፍንዳታ ከደረሰ ከግማሽ ሰዓት በኋላ ከምሽቱ ሁለት ሰዓት ከሩብ ላይ በአቅራቢያው ሌላ መኪና ፈንድታ በሕይወት ላይ ጉዳት አድርሳለች። ሽብርና ትርምስም በአካባቢው ተፈጥሯል። የመጀመሪያውን አደጋ ያደረሰው ፍንዳታ ሞቃዲሾ ውስጥ በቅርብ ዓመታት ደርሶ የማያውቅ አይነት እንደነበረ የጸጥታ ምንጮች ገልጸዋል። በሳዑዲ አረቢያ የሚመራው የአረብ ጥምር ኃይል ዛሬ የመን ዋና ከተማ ባደረሰው ድብደባ ቢያንስ ሰላሳ ሰው መገደሉ ታውቋል። ድብደባው የተፈጸመው በአማጽያኑ ሺአዎቹ ሁጤ ኃይሎች ከተያያዘችው ዋና ከተማ ከተማይቱ ሰንአ ሰሜን ምስራቅ የምትገኘው ኒህም ወረዳ ውስጥ ባለ ታዋቂ የገበያ ስፍራ ላይ መሆኑን የየመን የጸጥታ ባለሥልጣናትና ነዋሪዎች ተናግረዋል። በጥቃቱ የተገደሉት በአብዛኛው ሲቪሎች ሲሆኑ የተቃጠሉ አካላት በየቦታው ተበታትነው እንደሚገኙ ተዘግቧል። ግብረ ሰናይና የመብቶች ተሟጋች ድርጅቶች ትናንት ለምዕራባውያን ሀገሮች ባስተላለፉት ጥሪ ለሳዑዲ አረቢያ የጦር መሳሪያ መሸጣቸውን እንዲያቆሙ ጠይቀዋል። የሰብአዊ መብቶች ተሟጋች ቡድን ሂውማን ራይትስ ዋች የጥምሩ ኃይል የመን ውስጥ ጥቃት እያደረሰ ያለው አሜሪካ በሰጠችው ክላስተር ቦምብ ነው ሲል በቅርቡ ክስ አሰምቷል። አንድ የተባበሩት መንግስታት ድርጅት ቡድን ባወጣው ሪፖርት ጥምሩ ኃይል በ119 ምልልሶች ድብደባዎች ማካሄዱንና ይህም ሰብአዊ ደህንነት ጥበቃ ሕግን የጣሰ መሆኑን ጠቅሶ ዓለም አቀፍ ምርመራ እንዲደረግ አሳስበዋል። ካለፈው ዓመት መጋቢት አንስቶ በተካሄደው የየመን ውጊያ ከስድስት ሺህ በላይ ሕይወት መጥፋቱን የመንግስታቱ ድርጅት አስታውቋል። ዛሬ የተጀመረው በሶሪያ ውጊያ የማቆም ስምምነት በአብዛኛው ተግባራዊ የተደረገና የተሳካ ቢሆንም አልፎ አልፎ ግን ግጭቶች እንደሚስተዋሉ ተገለጸ። ሶሪያ እምብርት ላይ በምትገኘው የሐማ ክፍለ ሀገር ሳላሚ የከተማ አቅራቢያ መኪና ላይ የተጠመደ ፈንጂ ሁለት ወታደሮችን መግደሉ ተዘግቧል። ቱርክ ወሰን አቅራቢያም በአማጽያኑና በመንግስቱ ወታደሮች መካከል የተኩስ ልውውጥ ተፈጥሮ እንደነበረ ታውቋል። በሶሪያ መንግስትና በአማጽያኑ መካከል የተደረሰው ተኩስ የማቆም ስምምነት እስላማ ብሔራዊ መንግሥት ቡድንና አልኑስራ ግንባር የሚባለውን አልቃይዳ ዘመን ቡድን እንደማያካትት ተገልጿል። ባለፈው ዓመት ክሬምሊን ቤተ መንግሥት አጥር አጠገብ የተገደሉትን የሩሲያ ተቃዋሚ መሪ ባሪስ ኔምሶቭን ለመዘከር ከ20 ሺህ በላይ ሩሲያውያን ዛሬ ስፍራው ላይ ተገኝተዋል። የሩሲያን ባንዲራ፣ ሻማ፣ አበባና የኔምሶቭን ፎቶዎች የያዙና ሩሲያ ነጻ ትሆናለች፣ ፑቲን የሌለችባት ሩሲያ የሚሉ መፈክሮችን የያዙት ሰልፈኞች አካባቢውን አጥለቅልቀውት እንደነበረ ተገልጿል። በሥነ ሥርዓቱ ላይ በሩሲያ የዩናይትድ ስቴትስ አምባሳደር ጃን ቴፍት የተገኙ ሲሆን እዚያ የተገኙት የአሜሪካን ሕዝብና ፕሬዚደንት ወክለው መሆኑን ተናግረዋል። ከአሜሪካ ሕዝብ የሚል መልእክት ያለበት የአበባ ጉንጉንም በመታሰቢያው ስፍራ ላይ አኑረዋል አምባሳደሩ የደቡብ ሱዳን ፕሬዚደንት ሳልቫኪር ከፍተኛ ባለሥልጣናት ያለቃቸውን ፊርማ እያስመሰሉ ፈርመው በሚሊዮኖች የሚቆጠሩ ዶላሮችን ሰርቀዋል ተብሎ የተነሳውን ክስ አንድ የሀገሪቱ ፍርድ ቤት በቅርቡ ማየት እንደሚጀምር የፕሬዚደንቱ ቃል አቀባይ አቴኑ ወክ አቴኑ ገልጸዋል። ክቡራትና ክቡራን አድማጮች ለማጠቃለያ ዜና በድጋሚ መለሳለሁኝ። ወደ ቀሪ ዝግጅቶቻችን እናምራ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ1240 በ12080 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላልፍላችሁ የቅዳሜ የካቲት 19 2008 ዓ ም ምሽት ፕሮግራም ነው። በኢትዮጵያ የማንነት ጥያቄ የሚያነሱ ክፍሎች ቁጥር ከቅርብ ዓመታት ወዲህ እየጨመረ የመጣ ይመስላል። የማንነት ጥያቄ ደግሞ ከአሰፋፈርና ከመሬት ይዞታ ጋር በጥብቅ የተሳሰረ ነው። ይህ ጉዳይ በክልሎች ቅርጽና ይዘት ላይ ተጽዕኖ ማሳደሩ አይቀርም። ይህ ምናልባት የማንነት ጥያቄ በሚነሳባቸው አካባቢዎች ሁሉ የሚያጋጥም ላይሆን ይችላል። ወደ ሰሜን ኢትዮጵያ አቅንተን የወልቃይትን ሕዝብ የማንነት ጥያቄ በተመለከተ በየጊዜው ስንዘግብ ቆይተናል። በወልቃይት አማርኛ ተናጋሪው ሕዝብ አስተዳደሩ ከፍላጎታችን ውጪ ወደ ትግራይ ጠቅልሎናል ሲል ተቃውሞ ካቀረበ ሰነባብቷል። ቅሬታውን ለፌዴሬሽን ምክር ቤት የሚያቀርብ ኮሚቴ አቋቁሞ አባላቱ አዲስ አበባ ከመድረሳቸው በፊትና ከደረሱም በኋላ እየተዋከቡ መሆናቸውን አስታውቋል። አሁንም ከፍተኛ የባህልና የሥነ ልቦና ተጽዕኖ እያደረሱብን ነው ሲሉ የአካባቢው ነዋሪዎች ይናገራሉ። በቀዳማዊ ኃይለሥላሴ ዘመነ መንግሥት ለብዙ ዓመታት የጠቅላይ ግዛቱ ጠቅላይ ገዢ የነበሩትን ልዑል ራስ መንገሻ ስዩምን ይዘናል። ትዝታ በላቸው በዚህ ጉዳይ ዙሪያ ሁለት የወልቃይት አዛውንት አነጋግራለች። የመጀመሪያው አቶ ላቀው አንዳርጌ ይባላሉ። እኔ እንግዲህ ላቀው አንዳርጌ ይባላለሁ። የተወለድኩት ወልቃይት ጠገዴ ነው ጠገዴ ቀራቅር ነው የተወለድኩት። ከዛም ትምህርት የተማርኩት ዳባትና ሀይ ስኩልም የተማርኩት ጎንደር ነው። እንግዲህ በቅርቡ ተሰድጄ ወደዚህ እስከመጣዋበት ጊዜ ድረስ ማለት ነው። እንደ ገባኝ ከሆነ የእርሻ ልማት ሚኒስቴር ውስጥም ሆነው ሰርተዋል። በእርሻ ልማት በሁመራ የእርሻ ልማት ሰርቻለሁ። ከዛ በኋላ በሁመራ የወልቃይት ጠገዴ ሴቲት ሁመራ የእርሻ ልማት ማህበር ሲቋቋም ያን ያቋቋመው እንግዲህ በማህበራዊ እርቁት ሚኒስቴር ፋይናንስ የሚያደርገው የእርሻና ኢንዱስትሪ ልማት ባንክ ሆኖ ለገበሬዎች ብድር የሚሰጥ ማህበር ሲቋቋም በዛ ማህበር ተቀጥሮ የሰራ ነበር። ለምን ያህል ጊዜ ያገለገሉ በዛ ሙያ? በዛ ሙያ ከአስር ዓመት በላይ አገልግያለሁ። እንግዲህ እርስዎንና ሌሎችም የወልቃይት ተወላጆችን የምናነጋግረው የወልቃይት ሕዝብ የማንነት ጥያቄ የሚል እንቅስቃሴ ተነስቷል። አማራ የሆን ሰዎች በትግራይ አስተዳደር ስር መሆን የለብንም የሚል እንቅስቃሴ ተነስቷል። እና ወልቃይት የማን ነው የአማራ ነው የትግራይ ነው የሚለውን ጥያቄ ስለቀሰቀሰ ታሪክ አዋቂዎችን በስልጣን ሆኖ ላይ ሆነውም የሰሩ የሚሰሩ ወይንም የዛ ሀገር ተወላጆችን የተለያዩ ሰዎችን እያነጋገርን ነው እና የሚያውቁትን ይንገሩን ስለ ወልቃይት። ጥሩ ነው። በጣም አመሰግናለሁ። የወልቃይት ጠገዴ ሕዝብ እንግዲህ በታሪኩ የኮራ የኢትዮጵያን ዳር ድንበር ጠብቆ በልማት ተሰማርቶ በኢትዮጵያ ሰፊ ዘመናዊ የእርሻ ልማት ሲያካሄድ የቆየ በጎንደር ክፍለ ሀገር በዳባት አውራጃ በወልቃይት ጠገድ የሁመራ ወረዳዎች አስተዳደር የሚኖር የአማራ ህዝብ ነው። የአማራ ህዝብ ነው ለማለት እርሶ ምን ማስረጃ አለት? እንግዲህ የአማራ ህዝብ ለመሆኑ ክልሉ የታወቀ ነው። ከትግራይ ጋር የሚያዋስነው ተከዜ ነው። ተከዜ ወንዝ። ምላሽ የአማራ ህዝብ ነው። የአማራ ህዝብ ለመሆኑም ህዝቡ የሚናገረው አማርኛ ቋንቋ ነው። ስነ ልቦናውም፣ ጽሁፉም፣ ማንኛውም የሚሰራው ስራ ከአማርኛ ጋር የተቀላቀለ እና የአማራ ዘር ነው። እርግጥ እንግዲህ እርሶ በመኖርም በመወለድም አማራ ነው ሊሉ ይችላሉ። የትግራይ ክልል ተወላጆች ግን አካባቢው የትግራይ ነው የሚሉት። ካሁን በፊት እኔ እዛ አካባቢ እንቅስቃሴ የሚያደርጉትን የወልቃይት ህዝቤ ማንነት ጥያቄ የሚለውን ኮሚቴ የሚመሩትን ሰዎች አነጋግሬ በነበረ ጊዜ ድረገጽ ላይ ያንን እኔ የሰራሁትን ቃለ ምልልስ ተጅተው የጻፉ ሰው አሉ። ስማቸውን ዘጸአት ከመቀሌ ብለው ነበረ። አፈላልጊያቸው ነበረ እሳቸው በፕሮግራም እንዲቀርቡ ግን ሊገኙልን አልቻሉም። እሳቸው ከጠቃቀሷቸው ነገሮች መካከል ትግራይ በ18ኛው ክፍለ ዘመን አሁን ካላት ስፋት አምስት እጥፍ ነበረች። ያም ኤርትራን፣ ወልቃይትን፣ ሀለዋ ምላሽን፣ ደንከልን እስከ ሰቆጣ አቅራቢያ ድረስ የሚጠቀልል ነው ብለው ጽፈዋል። ብዙ ዝርዝሮችንም ጽፈዋል። እንዲያውም እሳቸው የሚሉት እስካሁን ወደ ትግራይ ያልተጠቃለሉ አካባቢዎች ከወሎም አካባቢ አሉ፣ ከጎንደርም የሚቀር አለ ነው የሚሉት። ስለዚህ ታሪክ እርሶ የሚያውቁት ነገር አለ? ይሄ እኮ ግልጽ ነው። ምክንያቱም እንግዲህ ሰውየው ይህን ታሪክ ከየት እንዳበጡት አናውቅም ግን በኢትዮጵያ ታሪክ ይሄነ አፄ ዮሐንስ ከአፄ ዮሐንስ ራስ ልጃቸው መንገሻ፣ ከዛ ራስ ስዩም፣ ከዛ ራሳቸው ራስ መንገሻ ሲያስተዳድሩት ነው የቆየው። የተከዜን ወንዝ ተሻግሮ የሚያውቅ በጎንደርና በትግራይ ህዝብ መካከል በዳር ድንበር የጥላቻ መልክ ታይቶ ተሰምቶ ማይታወቅም። ይሄን ለማድረግ የቻሉበት ምክንያት ምንድን ነው? ሜዳ በነበሩበት ጊዜ ወያኔዎች ማለት ነው። አማራውን አንደኛ ዳር ድንበሩን መውሰድ የልማት ሀገር ያለውን ማካለል ከዛ ከሚል አቋያ ካልሆነ በስተቀር በታሪክ የተጨበጠ አንድም ነገር የለም። በታሪክ ይሄንማ ኢትዮጵያ እኮ እነመለስ የአንድ መቶ አመት ታሪክ ነው ያላት ናት ሲሉ የነበረው ነው። እና እንግዲህ የእነሱ ታሪክ ራሳቸው ሜዳ በነበሩ ጊዜ የሚፈጥሩት ታሪክ ካልሆነ በስተቀር በታሪክ በአፄ ዮሐንስ በራስ መንገሻ፣ በራስ ስዩም እንደገና አሁን በልዑል ራስ መንገሻ በዚህ ጊዜ ኬሌ የሚባል ወልቃየት ጠገዴ መጥቶ ጠለምት መጥቶ ግብር አስገበረ ታክስ አስከፈለ፣ የሚል ታሪክ የለም። እንደው እሳቸው የሚሉትን በጭብጥ ለማንሳት በርካታ የራያ ቦታዎች፣ የምዕራብ ትግራይ ቦታዎች ወደ ወሎና ጎንደር የተካለሉት ከ1943 እስከ 1948 ዓ ም ባሉት አመታት ውስጥ ቀዳማዊ ወያኔ የተባለው አመፅን ተከትሎ ነው። አጼ ኃይለ ስላሴ ትግራይን ለማዳከም ያደረጉት ነው ይሉና ወደ ወሎና ጎንደር ከተሸነሸኑት በርካታ የትግራይ ቦታዎች ህወሀት ታደግ ስልጣን ከያዘ በኋላ ወደ ትግራይ እንዲመለስ የሆኑት ከተወሰዱት ከ25 እስከ 30 በመቶ ብቻ ናቸው። በአሁኑ ሰዓት በጎንደር ዞን ስር ድሮ በትግራይ ክልል ስር የነበሩ ከ70 እስከ 80 ከመቶ ህዝባቸው ትግርኛ የሚናገርባቸው ሶስት ዞኖች አሉ። እነሱ ወደ ወሎ የተከለሉ ደግሞ በርካቶች አሉ። እንደውም አልተመለሱም ነው የሚሉት እነኚህ እና እኚህ ሰው ከ1943 እስከ 1948 ባለው ጊዜ ይሄ ሁሉ መሬት ከትግራይ ላይ እንደተወሰደ ነው የሚናገሩት። እንግዲህ እውነቱን መናገር ጥሩ ነው። ምክንያቱም እኚህ ሰውዬ ከየት እንዳመጡት አላውቅም፣ ግን ኢትዮጵያ ውስጥ የትግራይ አገዛዝ ራሱን የቻለ የተለየ አገዛዝ፣ እንዲያውም ከትግራይ የሚወሰነው ወደ ፍርድ ሚኒስቴር እንኳን ይግባኝ የማይሰጥበት ራሱ ራሱን በመወሰን ካሉት ከነበሩት አስራ ሁለት ክፍላት ሀገራት የተለየ አገዛዝ የነበረው ትግራይ ነው። ለትግራይ ሕዝብ ፍጹም ነጽነት ከኢትዮጵያ ሕዝብ የተለየ ነጽነት የነበረው ነው። ትግራይ ውስጥ ሌላ ሰው ገብቶ እንኳን ዳር ድንበር ሊወስድ አይደለምና ትግራይ ውስጥ ገብቶ ያስተዳደረ አንድ ሌላ ኢትዮጵያዊ የለም። ከትግራይ ውስጥ በጣም እንግዲህ በወረዳ በምክትል ወረዳ በምናምን ካልሆነ በስተቀር በርዕስ አስተዳደር ሌላ ሰው መጥቶ የለም። በሁለተኛ ደረጃ ጃንሆይ ራስ መንገሻ እኮ የጃንሆይ አማች ናቸው። እንዴት አድርገው ነው ከሳቸው ነጥቀው የሚወስዱት? ይሄ ሊመስል የማይችል ሊበሉት የፈለጉትን አሞራ ምንድን ነው ዛግራ ይሉታል እንደሚለው ነው እንጂ በታሪክ የለም። እንግዲህ ወላጆቻችን የኔ ለምሳሌ ወላጅ ቦስ በዘጠና ሰባት አመቱ ነው የሞተ ከሞተ አስር አመት ሆኖታል። እና እንግዲህ መቶ አስራ ሰባት አመት ማለት ነው። እና ከየት እንደመጣ የት እንደሆነ የማይታወቅ ነው። ይህን አገር በጎንደር በወገራ አውራጃ ለምሳሌ ወሰንን የሚገልጹ የነበረ ቢተወደድ አዳነ ናቸው። እና ከትግራይ ሕዝብ ጋራ ፍቅርና ሰላም የነበረ ነው። ቋንቋ መናገር ስለሚሉት ደግሞ የሁመራ ሕዝብ የልማት መሬት እንደመሆኑ መጠን ከኤርትራም ከትግራይም ይመጣል። ከዛም አልፎ ከሱዳን የሚመጡ ሰዎች አሉ ስራ ከዛም አልፎ ባለፈው ጊዜ እንዲያውም የሰራተኛ ጥረት ስለነበረ ከአዲስ አበባ በአውሮፕላን ተጭነው የሚመጡ ኦሮሞዎችም ነበሩ። እንግዲህ በዛ ህዝቡ ዳይቨርሲፋይድ የሆነ ቋንቋን በመለማመድ መናገሩ ትግሬ ሊያሰኘው አይችልም። እና ይሄ ዝም ብሎ ፋብሪኬትድ የሆነ እነሱ እንደፈለጉት አንዴ የኢትዮጵያ የሚባል ሀገር የለም አንዴ የኢትዮጵያ የመቶ ዓመት ታሪክ ናት እያሉ ፋብሪኬት ሲያደርጉ የነበሩ ኢትዮጵያን ዳር ድንበር በመቁረስ እና በመከፋፈል ሲሰሩት የነበረ ሴራ እና ተንኮል እንጂ በታሪክ የተደገፈ አንድም ነገር የለም። የኢትዮጵያ ታሪክ እኮ ቁልጭ ብሎ የተቀመጠ ነገር ነው። አቶ ላቀው አንዳርጌ፣ እርስዎ በምን ምክንያት ነው ግን የተሰደዱት? ከዚህ ጋር ግንኙነት አለው ስደቶ? ኖ ኖ፣ አይደለም እኔ የተሰደድኩት ከደርግ ጋራ ነው። ከደርግ ደርግ እኛ ያው ገበሮች እንደመሆናችን መጠን ደርግ ኮሚኒዝም የሚለውን በመቃወም በዛ ነው የወጣሁት። እኔ በጣም አመሰግናለሁ አቶ ላቀው አንዳርጌ ስለሰጡኝ ማብራሪያ፣ ስለ ወልቃይድ በጣም አመሰግናለሁ። ትዝታ ያነጋገረቻቸው ሌላኛው የወልቃይት አካባቢ ተወላጅ ደግሞ የሰማንያ አምስት ዓመቱ አዛውንት አቶ ብርሃኑ አስረስ ይባላሉ። ጠናሽ ትልኝ። አቶ ብርሃኑ፣ ሰው እንደነገረኝ የሰማንያ አምስት ዓመት አዛውንት ኖት። አንድ ወር ተኩል ቀርቶኛል። በጣም ድምጾ ግን በቃ ገና የወጣት ነው። እስቲ አቶ ብርሃኑ አስረስ ራስዎን ያስተዋውቁን። እሺ፣ እኔ ብርሃኑ አስረስ ባዩህ እባላለሁ። እንግዲህ ይቅርታ እንዳነሳሽው እኔ ጎንደር ነው የተወለድኩት። ከጎንደርም ስሜን አምባራስ የሚባለው ሀገር ላይ ነው የተወለድኩት። እንግዲህ ወልቃይት የናቴ ሀገር ነው። በአባቴ ደግሞ ስሜንኛ ነኝ። በቀድሞ አነጋገር የአምባራ ሰው ሲባል በአራት ማዕዘን በኢትዮጵያ ላይ የሚወለድ ትልቁ ባላባት ማለት ነው። ከዛ ነው አምባራስ ነው። ጎረቤት ነው የትግራይና ይሄ ሰሜኑ የተከዜ ወንዝ ነው የሚለየው። በአብዛኛው በኩል አንድ አካል አንድ አምሳል ሆኖ ተጋቦች ነው፣ ይጋባል፣ ይከባበራል። ሌላ ምንም ነገር የለም። አሁን ወደ ኋላው እንግዲህ ነገር ትንሽ እየመጣ ሄደው በሰፊቱ መራ ምክንያት ይመስለኛል ሰቴ ቱመራ እንግዲህ ቅድም እንዳነሳሁት እኔ የእናቴ ሀገር ነው። እናቴ ኩሊታ ማርያም የምትባል ደብር ላይ ነው የተወለደችው። ያ ነው እንግዲህ እዛ በኩል ደግሞ የወልቃይት ጠገደው ምንች ነው። ወልቃይት በታሪኩ የመጣን እንደሆነ መንግስት ያለምንም ጥርጥር በአክሱም ነው የተመሰረተው። አክሱም ነው የአክሱም መንግስት እየደከመ ሲሄድ፣ የፈላሻው መንግስት የዮዲት ዘመን ተተካ። እሱ ደግሞ ከዛው ከአክሱ መንግስት መውደቅ ይዞ ሽቅል ወደ ላስታ ሲወጣ ያ ያልፍና ሲሄድ ይሄ ልክ እንደ ትግራይ ወደኋላ እየቀረ ነው። የሰሜኑ ክፍል መንግስት ወጣ፣ ከመንግስት እያለፈ ሲሄድ ወደ ሸዋ መጣ። ከሸዋ እንደገና ተነስቶ ወደ ግራኝ ዘመን ደረሰ። ግራኝ ዘመን አልፎ እንደገና ደግሞ ወደ ጎንደር መንግስት ነው መጣ ከጎንደር መንግስት ደግሞ የደከመ ሄደና የመሳፍንት ዘመን ተተካ ከመሳፍንቱ ዘመን ጠጥሎ ደግሞ አጼ ቴዎድሮስ ተነሱ ከአጼ ቴዎድሮስ አጼ ዮሐንስ ከአጼ ዮሐንስ በኋላ ደግሞ ወደ ምኒሊክ ወደ ሸዋ መንግስት ነገሩ ያለ መጣ እንግዲህ በዚህ ነው ያለውና ትግራይ እና ጎንደር ተዋሳኝ ነው ጋብቻ ነው ስምም ነው፣ ፍቅር ነው፣ አንድ አካል አንድ አምሳል ሆኖ የሚኖር ነው። መከራውም ደስታውንም በጋራ ሲካፈል የኖረ ህዝብ ነው። ግን ግን ስትያዝልኝ ከተከዜ ወዲህ ጎንደር ነው፣ ከተከዜ ማዶ ትግራይ ነው። ወሰንም ይሁን በሌላ ነገር ተጋፍቶ ተጣልቶ ተጋጭቶ አያውቅም። በሰላም በክብር ነው እንደሚኖረው። አቶ ብርሃኑ እዚህ ላይ ቆም ላርጎትና አንድ ሰሞን ከጥቂት ሳምንታት በፊት የወልቃይት ህዝብ የማንነት ጥያቄ ከሚያነሱ ኮሚቴ ጋር ቃለ ምልልስ አድርገን ነበርና ለዚያ ቃለምልልስ በአንድ ድረገጽ ላይ ጽሁፍ የጻፉ ሰው ነበሩ አሁን መልሼ ላገኛቸው አልቻልኩም እሳቸውንም በውይይቱ ላሳትፍ ዘጸአት ከመቀሌ በሚል ነበር የጻፉት እኚህ ሰው የሚሉት የታሪክ መዛግብት እንደሚጠቁመው ትግራይ በ18ኛው ክፍለ ዘመን አሁን ካላት ስፋት አምስት እጥፍ ነበረች። ይህም ኤርትራን፣ ወልቃይትን፣ ሀልዋሀ ምላሽን፣ ደንከልን እስከ ሰቆጣ አቅራቢያ ድረስ ይጠቀልል ነበረ። ጎንደር ስር የገቡ የትግርኛ ተናጋሪ ቦታዎች እና ወሎ ስር የገቡ የትግርኛ ተናጋሪ ቦታዎች ከ1943 እስከ 1948 ዓ ም በነበረው በቀዳማዊ ወያኔ ኃይለስላሴ ትግራይ ሊያዳክሙ ወደ እነዚህ ቦታዎች ያካለሏቸው ነው የሚሉት። ስለዚህ ታሪክ ያውቃሉ እርሶ? አይ እንዳው የኔም በቤት ይሄ ለመጀመሪያ ጊዜ ዛሬ መስማቴ ነው። እንደዚህ ያለ ነገር በታሪክ እ ትንሽ እንዳቅሜ ታሪክ ተማሪ ነኝ፣ ታሪክ ተመራማሪ ነኝ። እንደዚህ ያለ ነገር ከአሁኗ ጊዜ ውጭ አልሰማሁም፣ አልደረስኩም። እና ይሄ ነገር አሁን እንዴት መጣሁን ግን ምናልባት ባነሳልሽ ይመቸውን ይሆናል ልብስ ሁሉ መነሻ የሆነው የሰሊጡ ሀገር ሴቲቱ መራ፣ ሴቲቱ መራ እንደ ትንሽ ከእሷ ላይ ያዥ ይሄ ነው ለሁሉም ነገር መሰረት የሚሆነው ትልቅ መሰረት ነው። ማስዙሽ ከታሪክ አንጻር እንግዲህ ምንድን ነው የሆነው? አገሩ የቆላው በሽታ ሁሉ አለበት ወባ አለ፣ እባብ አለ፣ ዝንዶ አለ። ተዳዳፊ ተዋሲያኑ ነገሮች ሁሉ ስላሉ ወደዚህ ሀገር ወርዶ እርሻ ማረስ ችግር ነበረ። የሚደረገው ነገር ቢኖር ክረምቱ ሲገባ ገና ከሰኔው ገደማ ላይ ወይ ሐምሌው ላይ ጥቂት ጓደኞች ይሰባሰቡ እና ሁለት ሶስቱ አንድ ቡድን ሆነው ስንቃቸውን ቋጥረው መጥተው አያቸው ላይ ወዘፍንጨት እያሳቡ ማረፍ አይቻልም። በወዘፍንጨት አስጭረው መሬቱን ሰልቅ ዘርተው ትሄዳሉ። እነኚህ ነማን ናቸው? የወልቃይቶች ወልቃይወልቃይቶች እነዛ አርገ ዘርተው ይሄዳሉ። አሁን ከአንድ ወር አንድ ወር ምናምን ጨምሮ ደግሞ ላረም ይመጣሉ። እንዲህ ተሰባስበው በቡድን ያን አርመው ይሄዳሉ። በሶስተኛው ማጨጃው ጊዜ ሲደርስ ደግሞ እንደዚሁ መጥተው አጭነው ወቅተው ይዘው ይሄዳሉ። ወባው አይቻልም። እባቡ ዘንዶ፣ ምኑ በጣም አስቸጋሪ ነበረ። እንዲህ እየተባለ ግን ሰርግ ሲኖር፣ ተስካር ሲኖር፣ ያለ ድግስ የሚጠይቅ ነገር ሲኖር ትንሽ ገንዘብ የሚገኝበት ጥሩ ሰብል የነበረ እና ለዚህ ነው የሚመጡና የሚሰሩ የነበሩት። አሁን ምን ሆነ? ግሪኮች፣ የግሪክ ቤተሰቦች ከኤርትራ ተነስተው መጥተው የሰሊጥ መሬት መሆኑን ሲያውቁ ገብተው እርሻ ይጀምራሉ። እርሻ ሲጀምሩ እንዲያው ሀያ ሰላሳ አርባ አምሳ የሚሆን ሰው አብሮ ያካበባቸውና ለራሱም እንዲያው ትንሽ ትንሽ በሀያኑ እያስጎተተ ጀራንፎውን እየዘራ ደህና እንትን እያለ ሄደ። ሲጨምር ሲጨምር ሲያድግ ሲያድግ ሲያድግ ሲያድግ ሲያድግ እንዴ እነሱ ከዚያ ሲሰፍሩ የዚህ ወልቃይ ጠገዴው ሰው እነሱን እየተከተለ በሬም እየለመነ እያመጣ በአህያን በጅራፎ እያስጎተተ እየዘራ እየዘራ ይከታተላቸው ጀመር። አሁን ሲባል ሲባል ትንሽ ወደ ማረስብ ገባ። በሬ ይጠምድ ጀመር። ከበሬም አለፈና ጣራ ሰረበ ለማ የሚባሉ ያገሩ ሰው ነበሩ። ጥሩ እንዲያው ከሰው ጋር መግባባት የሚችሉ እሳቸው፣ ዘመዶቻቸው ይዘው መጥተው በቡድን በቡድን እንዲሰሩ መሬት እንዲይዙ አደረጉ። የደረጃው የታየጉላ ዘመዶችም እንደዚሁ ጀመሩ። ቀዳማዊት ቤት አዜብ ዘመዶች እነሱም እንደዚሁ አሉ። እና ነው ቤተሰቡ እየተያዘ እየተያዘ እየሰፋ እየሰፋ እየሰፋ እየሰፋ ሄደ። እነሱ ሲያርሱ የሚያርም የሚያጭድ እህሉን የሚሰበስብ ሲፈለግ፣ የትግራይ ሰው በጣም ጥሩም ነው ጎበዝ፣ ኃይለኛ፣ ሰራተኛ፣ ጠንካራ ህዝቡ ነው። ችግሩን ችግር አድርጎ ወገቡን አስሮ መጥቶ እንዲያው መቶ ሁለት መቶ ሶስት መቶ የሚሆነው መጥቶ ሰርቶ ደህና ደሞዝ አፍርቶ ይሄዳል። በሚመጣው አመት ደግሞ ወደ ሺህ ይገባል እያደገ ወይ ሁለት ሺህ ሶስት ሺህ ያለ በብዙ መቶ ሺህ እንደዛ ነው እንጂ በታሪክ ወልቃይት የአማራ ነው ነው እያሉኝ ያሉት። ያለ ምንም አነጋገረ በዚህ የሚባል አንድ በኢትዮጵያ ታሪክ ላይ የሚጠቀስ ነገር የለም። አሁን እቴ ያልሽኝ አንድ ሰውዬ እንዲህ ብሏል እንዲህ ብሏል የተባለው እኔ ገና የመጀመሪያ ጊዜ ነው እንዲህ ያለ ታሪክ ስሰማ አላገኘውም። አንድ እስቲ ሌላ ነገር እሳቸው ያሉትን ልጥቀስሎትና እዛ ላይ ደግሞ ሀሳቦን ሰጥተውኝ፣ ስቱዲዮ ውጪ እያሉኝ ነው እንትን እላለሁ። እኚህ ሰው እንደውም ምንድን ነው የሚሉት በአሁኑ ሰዓት በጎንደር ዞን ስር ድሮ በትግራይ ክልል ስር የነበሩ እና ከ70 እስከ 80 ከመቶ ህዝባቸው ትግርኛ ተናጋሪ የሆነባቸው ሶስት ዞኖች አሉ። እንዲያውም እሳቸው የሚሉት ምንድን ነው ሌሎች ሶስት ዞኖች አሉ። የዛ ዞኖች ነዋሪዎች ደግሞ ትግርኛ ተናጋሪዎች ለምንድን ነው በትግራይ ስር የማንካለለው ብሎ ጥያቄ አንስተው ነበረ ነው የሚሉት። ቦታዎቹንም ይጠቅሳሉ። ሶስት ወረዳዎች አብረሃጅራ አብደራፊ ታህታይ፣ አርማጮሆ በነኚህ ያሉ ከሰባ አምስት እስከ ሰማንያ በመቶ የትግርኛ ቋንቋ ተናጋሪ ሰዎች ናቸው ነው የሚሉት። ወልቃይት ይቅርና፣ ወልቃይትን ጨምሮ ማለት ነው። ይህ ስለዚህ ስምን ያቃሉሽ፣ መሰረቱን ላንሳልሽ። እሺ፣ እንግዲህ የዚህ ምዕራ መሬት ልማት እያደገ እያደገ እያደገ ሲሄድ በስራ የሚመጣው የትግራይ ሰው ነው፣ በአብዛኛው የትግራይ ሰው ነው። አጋጣሚ የሆነ ደግሞ የትግራዩ ሰው አማርኛም አይችልም ትግርኛ ብቻ ነው የሚችለው። የወልቃይቱ ሰው ደግሞ አማርኛ ብቻ ነው የሚችለው፣ ትግርኛ አይችልም። ማዕከል ላይ አስተርጓሚ የሆኑ ትንሽ በንግግር የበሰለ ሰለ ጦርሱ ቋንቋ የሚያነጋግሩ እየተቀጠሩ ለስራ ያገናኟቸዋል፣ ያደራድሩታል ወልቃይቴውንና ትግሬውን በዚህ ማሰርጓሚነትና በአዋዋይነት ብዙ የኤርትራ ሰዎችም እዚህ ውስጥ ገብተዋል። የትግራይ ሰዎችም አሉ። የከተማ ሰዎች የለመዱ ማለት ነው እንጂ የትግራይ ሰው ስመጣ አንዲት አማርኛ እኳ አይናገርም። ደግሞ የዚህ የወልቃይት ጠገዴ ሰው ደግሞ የገጠሩ አንድም ትግርኛ የሚናገር የለም። አሁን ግን ወልቃይት አካባቢ ትግርኛ ተናጋሪዎችም አሉ። ትግርኛ ማመጣልሽ እኮ ነው፣ እሱ ላይ ነው እኮ መመሰረትልሽ። ልብ ብለሽ ስሚትን ማመጣልሽ መጀመሪያውኑ ሲገባ ሲጀመር እርሻው መቶ ወደ ሺ ወደ ሁለት ሺ ሶስት ሺህ ቁጥር እየገባ ሲሄድ የትግራዩ ተወላጅ ወደ ሆመራ የሚመጣው በእርሻ ጊዜ ትንሽ ሰርቶ ተመልሶ ለመሄድ እዚህ መካከል አንዳንዶቹ ወደ ሀገራችን ተመልሰን አንሄድም እዚሁ እቀራለን ትንሽ መሬት ጉልማ ማስጠ ብለው ይጠይቁታል ያንን የወልቃይቱን ሰው እሱ ደግሞ ሰፊው መሬት ያለ ችግር የለውም የጥንድ በሬ ማዋያ መሬት ሰጥቻሃለሁ ይላል ትራክተርም ካለው አንድ ሰዓት አርስልሃለሁ ይለዋል ገበሬም ከሆነ አንድ ቀን ውልልሃለሁ ይለዋል። ያገዘዋል። ተባብረው ተዛምደው ተመልሼም ወደ አገር ያልሄድም አልሄድም እዚህ ቀራለሁ ሲባል ሲባል ቆቶ እየጨመረ እየጨመረ እየጨመረ እየጨመረ ወደ ሀያ ሺህ ሰላሳ ሺህ አርባ ሀምሳ ሺህ ሰው የትግራይ ተወላጅ እየገባ እያረሰ እያገኘ ሲሄድ እንዲያውም በሁመራ መልማት ትልቁ ተጠቃሚ የሆነው የትግራይ ህዝብ ነው። እስቲ ዓመተ ምሕረቱን ቢገልጹኒ ከመቼ ጀምሮ ነው ይሄ እንዲህ አይነት ግንኙነትና ሰፈራ የተጀመረው? ይሄ በትክክል መናገር እቸገራለሁ። እኔ ካወቅኩበት ጊዜ ያለውን አንስቼ ብነግርሽ እኔ የተነሳሁት ከአርባ ስምንት አመተ ምህረት ጀምሮ ነው። አቶ ብርሃኑ እስቲ አጠር አርገው የወልቃይትን ድንበር ይንገሩኝ። ድንበሩ ምንድን ነው እርሶ ስተማያውቁ ድረስ ቀደም ብዬ እንዳስተዋወቅኩት እንግዲህ በእድሜ የሚገፉ ስለሆኑ አካባቢውን በደንብ ያውቃሉ ብዬ ነው የማስበው። ድንበሩ በሰሜን በዚህ በኩል በትውልድም እንደዚሁ ነ እ በትውልድም እንደዚሁ ሰፊ እኮ ከሁለቱም ነው እኮ መወለደው ነ እና በአድሎም አይደለም የምናገሩ ከታሪክ አንጻር ብቻ ነው የምናገሩ። ድንበሩ ድንበሩ ተከዜ በመለሰ ነው ከስክራይ ጋራ፣ ከኤርትራም ጋራ ተከዜ በመለሰ ይመጣልሽ፣ እና ወደ ወሎ ጫፍ ሲደርስ በሽሎ ከበሽሎ ወንዝ ጋር ተያይዞ ተካልሎ የሚኖር ነገር ነው። ትግራይ ወዲህ ገፍቶ መታያውቅም፣ የጎንደሩም ወደ ትግራይ ገፍቶ ሄዶ አያውቅም። በጣም ነው የማመሰግነው አቶ ብርሃኑ አስረስ፣ ሰፋ ያለ ጊዜ ወስዶ ስላስረዱኝ ይህን ታሪክ አመሰግናለሁ። እግዚአብሔር ይስጥልኝ። እንደ ተጠቀሰው ወልቃይት ዛሬ የተካለለው በትግራይ ብሔራዊ ክልላዊ አስተዳደር ስር ነው። ለመሆኑ ወልቃይትና ትግራይ በነበረ ታሪካቸው ምንና ምን ናቸው? ከ1966 ዓ ም በፊት የትግራይ ጠቅላይ ገዢ የነበሩትን ልዑል ራስ መንገሻ ስዩምን መለስካቸው አመሃ አዲስ አበባ ላይ አነጋግሯቸዋል። ልዑል ራስ መንገሻ ስዩም በመጀመሪያ ለአሜሪካ ድምፅ ሬዲዮ ይህን ቃለ ምልልስ ለመስጠት ፈቃደኛ ስለሆኑ ከልብ አመሰግናለሁ። ከ1953 ጀምሮ እስከ 1966 ዓ ም ድረስ በእነዚህ 14 ዓመታት ያህል የትግራይን ጠቅላይ ግዛት በጊዜው አጠራር በአገረገዥነት ሲያስተዳድሩ ነበሩ የዛን ጊዜ የትግራይ ክልል በሰሜን በምስራቅ በምዕራብ በደቡብ የሚያካልሉት የሀገሪቱ ክፍሎች ወይንም የውጭ ሀገር ክፍሎች ትዝ ይልዎታል እንዴት ነበር እስቲ እሱን ይዘርዝሩልን እኔ በ1953 በትግራይ አስተዳዳሪ ሁኜ ስላክ የግርማዊ ጃንሆይ ቀዳማዊ ኃይለ ሥላሴ በዚያን ጊዜ ከዱርጌታ ጀምሮ ሲተዳደር የነበረው እኔም በልጅነት ጀምሮ ማውቆ ከዛ በፊትም ቢሆን የምሰማው በሰሜን በኩል ያለው ያው በኤርትራ በኩል ያለው ወሰናችን መረብ መሆኑን፣ በዚህ በቤገምድር በኩል ደግሞ ባለው ተከዜ ተከትሎ መሆኑን በዚህ በዚህ አይነት ኔሌላው ሁ ደግሞ እስከ አለውሃ ድረስ የነበረው የትግራይ ክልል እንደገና በግርማዊ ጃንሆይ ጊዜ ደግሞ እንደገና አለማጣጥግ ድረስ የመጣ መሆኑን በአፋር በኩል ያለው አስተዳደር ያው ከሁሉ ጋር በምንዋሰ ነው፣ ተካሎ ቀይ ባህር ሲገባ የተቀረው ደግሞ እኛ በአንድ በኩል የአሰብ ይመጣል። እዚህ በዳሎልና በጤው በኩል ባለው ደግሞ የኤርትራ አስተዳደር እኛ ደግሞ በዚህ በኩል ነን። አፋሩን ጭምር ያው ዳሎልም እዚሁ አፋር ክፍል በትግራይ ጠቅላይ ግዛት እንደነበረ ነው። አብዛኛውን የማያውቁና የማስታወሰው ክልሉም አስተዳደሩም በዚሁ አይነት መልክ ነበር የሚመራው። በእርሶ አባቶች፣ አያቶች፣ ቅድመ አያቶቾ ጊዜ የዚህ በተለይ የሰሜኑ የሀገሪቱ ክፍል ብዙ ታሪክ አዋቂዎች እንደሚሉት ድንበሩ አንድ ጊዜ አንድ ጊዜ ወደታች ይወርዳል። የሰሜን አስተዳዳሪዎች፣ የሰሜን ገዢዎች ትግራይ ይገዛሉ። የትግራይ ገዥዎች ደግሞ እስከታች ድረስ ይመጣሉ። እንዴት ያለ ነገር ነበረ ያስታውሳሉ? እርስዎ በግሎውም የሚያስታውሱት ነገር አለ ከአባቶቹ የሰሙት ነገር ካለ? እንደተነተንኩት ነው በእኔ በኩል ባለው በማውቀው አባቶቼ፣ ትግራይ እንደተባለው ለምሳሌ፣ በወሎ ንጉሥ ሚካኤል በልጅ ኢያሱ ዘመነ መንግሥት አባታቸውን ራስ ሚካኤልን ንጉሥ ሚካኤል ብለው አነገሷቸው። በኋላ ንጉሥ ትግራይ ወሎ ብለው በእሳቸው አስተዳዳሪነት እንደገና ለጃመች ስዩም መንገሻ ነበሩ አባቴና ያኔ እሳቸውንም በንጉስ ሚካኤል ራስ ራስነት ሰጥተው ትግራይን በከፊል አስተዳዳሪ እንዳደረጓቸው ነው። በእውነቱ ታሪኩ የቆየ እና ይሄ በየትኛው በኩል ነበረ ብሎ የሚለው ነገር ራሱ በየዘመኑ የተለዋወጠና የተሰራ ነገር ነው እና እኔ በማውቀው በእውነቱ ትግራይ ክልል ይሄው ነበረ። በጉልትነት ለምሳሌ ስሜን ይሄን እንደሆነ ሉልጌታ የራስዩ እዚያም ስለሚወለዱ ስሜን ጉልት ያው የሉልጌታ በጉልትነቱ ወራጭነቱ ግን ያው በበጌምድር አስተዳደር እንደነበረ ነው የማስታውሰው። አንዳንድ ወገኖች እንደሚሉት ደግሞ ከሆነ ከ1943 እስከ 48 ዓ ም ባለው ጊዜ በምዕራብ በኩል ወልቃየትም ታቻር ማጮም አብርሃ ጅራን ጨምሮ አብርሃ ጅራ አብደራፊ ወደ ጎንደር የተከለሉት በነዚህ ዓመታት እንጂ ከዚያ በፊት የትግራይ ነበር የሚሉ ወገኖች አሉ። ይህን የሚሉ አሉ። ቅድም እንዳሉት በደቡብም የትግራይ ክልል እስከ አለዋ ድረስ ይደርስ ነበረ። በላይም በኩል እስከ ሀማሴን ድረስ ይደርስ ነበረ። በምስራቅም በኩል አብዛኛውን ዛሬ አፋር ተብሎ የሚባለውን ክፍል የሚይዘው የትግራይ ክልል ነበረ፣ ወይም የትግራይ ጠቅላይ ግዛት ነበረ እና ይሄ ሁሉ የፈረሰው በቀዳማዊ ወያኔ ምክንያት ነው የተሸበሸበው የሚሉ ሰዎች አሉ። ከዚህ ጋር ይስማማሉ እርስዎ? እንግዲህ ሰው በየበኩሉ የራሱን ታሪክ ይዞ የሚተርክ ይኖር ይሆናል። እኔ እኔ እስከማውቀው ድረስ ወያኔም ጊዜ የሆነ የክልሎቹ መስፋፋትና መጥበብ፣ ትግራይም ቢሆን ከመረብ ከኤርትራ ጋር በነበረው መረብ ነበረ ወሰኑ። በተቀረ ሱዳን ድረስ ይሄድ ነበረ ወልቃይትና እንትን ብሎ የሚባለው አሁን ነው የሰማሁት። በጥንት ጀምሮ በነበረው ደግሞ በትግራይ ክልል ግን ወደ ኤርትራ በአጼ ምኒልክ ዘመነ መንግስት ለሳር ብላ ብለው ላሎች የሚባለውን አስተዳደር ለሳር ብላ ብሎ ነው ስለ ክልል የሚባለው። ይህን ደግሞ እንደዚህ ላይ ሁኗል። አሁን ኤርትራም የራሷ ክልል ካላት እኛም የራሳችን ትግራይና ይሄ ወልቃይት የኛ የአዲያቦ ክልል የነበረውን ሊመለስልን ይገባል። እኛ ወሰናችን ሀጀር ሱዳን ጠረፍ ስለሄድ በሚል ያቀረብኩት ጥያቄ ሁሉ ነበረ እንጂ በሌላ በኩል እኔ ጥያቄም አልቀረበልኝም። ያን ጊዜ የነበረው ትግራይ አሁን የተባለው ሁሉ እርግጥ በሉልጌታዊ በኩል እስከ አለ ውሃ ድረስ ወሰናቸው እንደነበረ በወሎ በኩል ቅድም እንዳልኩት እሱ በጃንሆይ ጊዜ እንደገና ተመልሶ እስከ ዞጉል ድረስ መጥቶ መቆረጡን ማለቱን ይህን ይህን ሁሉ የዚያ መጨረሻው ናቴ የነበረ ነው። በተቀረ በአፋር በኩል ያለውን ብዙ ችግር አልነበረ። ብዙ ክልልም የተለወጠ ነገር ያለ መሆኑን አላውቅም። የወልቃየት ተወካዮች ነን የሚሉ ሰዎች እዚህ አዲስ አበባ መጥተው ለፌዴሬሽን ምክር ቤት እኛ አማሮች ነን እንጂ ትግሬዎች አይደለንም። ስለዚህ ይሄ ማንነታችን ይታወቅልን ብለው ጥያቄ አቅርቦ ነበረ። ባለፈው ሁለት ሳምንት ግድም እርስዎ፣ ስለዚህ አስተያየት የሚሰጡት አለ? ይሄ እንግዲህ ጥያቄ የቀረበለት ድርጅትና መስሪያ ቤት መንግስት መመለስ ያለበት፣ እኔን አይመለከትም። አንድ ጊዜ እንግዲህ አሁን ሰዎች እንደሚሉት በጃንሆይ ጊዜ እርስዎ የትግራይ ቅድም እንዳነሳ ነው አስተዳዳሪ የሆነው የጎንደርን ይህን አሁን ወይም የበጌምድርን ክፍል የዛን ጊዜ በሚጠራው ወደዛ ወደ አርማጭሆ ወደ ወልቃይት አካባቢ ለማልማት ፈቃድ ጠይቀው ተከልክለዋል፣ የሚባል ሞሪያ ለ የሚሉት ነገር አለ። እዚህ ላይ ካላይ አዋሳኝ የሆኑት ጠቅላይ ግዛቶች ያኔ በጌምድር ጠቅላይ ግዛትና የትግራይ ጠቅላይ ግዛት በዛ በኤክስፖ እንድንካፈል ቆረጃ ዝመስ ዮሐንስ በርሄ ግርማ ንጉስ ደራሲ አስተዳደር በነበረበት ጊዜ ያኔ እኛ ሄደን አብረን ተካፍለናል። በዚያን ጊዜ ደግሞ እኛም የተካፈልን ጊዜ በዚያ በኤክስፖው ጊዜ እርስ በራሳችን ከየ ፓቪሊዮናችን ከተከፋፍሎ በተሰጠን በነሱ አመራር እኛ ንጉበኛኝ የነበረና የዚያ የበጌምድሩ ክፍል አስተዳዳሪ የነበሩት ኮሎኔል ታምራት ይገዙ ነበሩ እና ቢትወደድ አዳነ፣ ሌሎቹም የተከበሩ መኳንንቶች የበጌምድር ነበሩ። የእኛን ፓቪሊዮን ለመጎብኘት መጥተው እዚያ በሚያዩበት ጊዜ የልማት ስራችንን፣ ፕሮግራማችንን ሁሉ አሳየናቸው። ታዲያ ክቡር ቢትወደድ አዳነ ይመስሉኛል፣ ያኔ እንደማስታውሰው እዚህ ለትግራይ ብቻ ነው ታዲያ እንደዚህ የሚሰሩት፣ ለእኛስ እንደዚሁ መንገድ ቢከፍቱልን የእናንተ የትግራይ ሰራተኛ ሆኖ መጥቶ ኡመራን ያቀናልና ለእናንተም ጥሩ ይሆናል። አሁን በአስመራ በኩል እየዞረ በሙሀጀር ነው ወደ ቤት ወደ ትግራይ የሚመለሰው። በዚህ ግን የ150 ኪሎ ሜትር ርቀት ነው ያለው እና ይህንን መንገድ ቢከፍቱልን ብለው ስለጠየቁ፣ አይ ከተባበርን፣ እናንተም የነዳጅ ታቦጣላችሁ እኛም ባለን መሳሪያና እውቀት እንደተባለው ከአርባ ሺህ የበለጡ ሰራተኞች ከትግራይ ሄደው የሚያቀኑ መኖራቸውን እናውቃለን። ትልቅ ስራ ነው። አብረን መተባበር እኮ ይገባናል፣ ይሄማ በሚል ተስማምተን ከሶስት ወር ያህል እኔ ራሴ መንገድ ነ ብዬ ቀየስኩኝ። አብረን ሰርተን ምጽአትን ስናከብር ራሳቸው ቤተ ወደድም እየተመላለሱ ሌሎቹም የወልቃይት እና የጨገዴ ሰዎች ከኛ ጋር አልተለዩም፣ በገንዘባቸውም፣ በነዳጅ ማቅረቡም፣ በምግብ ማቅረቡ ሁሉ ሳይለዩን ተከዜን ተሻግረን ያኔ በልማት መስራታችን እርግጠኛ ነው። እንግዲህ በአሁኑ ጊዜ እርስዎ ቅድም እንደነገሩኝ ከፖለቲካ ውጭ ኖት፣ እድሜም ገፍቷል ይላሉ። እንደ አንድ ኢትዮጵያዊ አባት ለአሁኑ ሁኔታ የሚሰጡት ምክር ምንድን ነው? በምሰራበት ጊዜ የተቻለኝን ያህል ለሀገሬ ለወገኔ ሰርቻለሁኝ። አሁን ደግሞ ምን የምሰጠው ምክር አለ? መንግስት ይህንን እያጠና በበኩሉ ደግሞ በራሱ ያለው አስተዳደር አሁን በኢህአዴግ በኩል በዘጠኝ ክልሎች የተከለለ ስለሆነ የእያንዳንዱ ክልል የተከፋፈለ መሆኑ ትግራይም ቢሆን ራሱ እኔ አስተዳድረው የነበረው አፋር ተከልሎ ለብቻው ራሱ ነቻለ ሆኗል። በዚህ አይነት መልክ የሰሩት ነገር አለ። እሱ እንግዲህ ይጠቅማል ብሎ ያው ያለው መንግስት በሚወስነው የሚያጠናው ነገር አብሮ ራሱ ኃላፊነት ወስዶ ከሚያጠና በስተቀር እኔ ቅድም እንደተባለው በፖለቲካ ሆነ በአማካሪነት ይሄ ይሁን አይሁን ብዬ ሀሳብ ለማቅረብ አልችልም። ራስ መንገሻ ስዩም ስለ ትብብሮ በድጋሚ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ እኔም ልዑል ራስ መንገሻ ስዩምን አቶ ብርሃኑ አስረስን እንዲሁም አቶ ላቀው ዳርጌን ባልደረቦቼንም ትዝታ በላቸውና መለስካቸው አመሃን ከልብ እያመሰገንኩኝ ወደ ተከታይ ዝግጅቶቻችን እንለፍ። ለማንኛውም ዝግጅቶቻችንን በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆን ዶት ኤምኦቢአይ ላይ ማዳመጥ እንደምትችሉ ላስታውሳችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን ተነጋገሩ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ ብርሃን ኃይሉ አቀናባሪዋ ነች የሙዚቃ ቃና ተከታዩ ዝግጅት ነው ጽዮን ግርማ ከምሽቱ ምርጥ ምርጥ የባህር ማዶ ጣዕመ ዜማ ጋር አብራችሁ ትቆያለች ጃ ጃ ጃ እንደምናመሻችሁ እንደምንሰነበታችሁ ውድ የሙዚቃ ቃና ፕሮግራም አድማጮች፣ ምርጥ ምርጥ የእንግሊዝኛ ዜማዎችን መራርጬ ሳስተናግዳችሁ ለማምሸት ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ሬዲዮ ስቱዲዮ ውስጥ የሚገኘው ጽዮን ግርማ ነኝ። የዛሬው የሙዚቃ ግብዣ ሳምንታቸውን በፍቅር ላሳለፉ ቀጣዩን ጊዜም በፍቅር ለማሳለፍ ለተዘጋጁ አፍቃሪዎች ብቻ የመረጥኳቸው ዜማዎች ናቸው። የሙዚቃ ቃና የፍቅር ሳምንት ብያ አለው። የፍቅርን ዜማ እንዲያቀነቅኑ የመረጥኩት ደግሞ እንስት ድምፃውያንን ነው። የሩሲያ ተወላጅ የሆነችውና የእንግሊዝ ዜግነት ያላት ድምፃዊ፣ የዘፈን ግጥም ደራሲና ሙዚቀኛ የሆነችው ኬቲ መለዋ አይ ክራይድ ፎር ዩ በማለት የተጫወተችው ዜማ የመጀመሪያ ምርጫዬ ነው። የኬቲ ይህ ዜማ በኤሌክትሪክ ያልታገዘ የተለያየ የሙዚቃ ቃና ያልተጨመረበት በተፈጥሮ የመርገብገብ ባህሪው ድምፅ ማውጣት በሚችል መሳሪያ የተቃኘ አኩስቲክ ዜማ ነው። እሪታ፣ ጩኸቴ አንተን ለማግኘቴ ከታላቁ ሰማይ በዚህች ምድር ላይ ስንጉ ቁንጅና ያላቅል ሲንጠኝ አይኖቼ ከፊት አልነቀል ሲሉኝ ሌሎች በአጠገብ ሳይደናቀፉ ከአስማቱ ከእጅ ቆንጠር አርገው ሲያልፉ ለእኔ ግን አንተዬ የዱር ጽጌ ረዳ የዱር አበባዬ ለምን እንደሆነ እንዲህ የሚሰማኝ መቼም አይገባቸው መቼም አይረዱኝ። ትለናለች ኬት አይ ክራይድ ፎር ዩ በሚለው ዜማዋ። Silently, it lies beneath the shade of blue. It struck me so violently when I looked at you. But others pass, they never pause to feel that magic in your hand. To me, you're like a wild rose, they never understand why. I became a hopeless drifter. But this life was not for you, though I learned from you that beauty need only be a whisper across the sea for a different world with your. For me to hold. In many years, they may forget this love of ours or that we. And I know you've gone away, but in my heart, you always. ክራይድ ፎር ዩ የተሰኘውን የኬቲን ዜማ ነበር ያደመጥ ነው። ድምፀ መረዋ ካናዳዊት ድምፃዊ ሴሊን ዲዮን ዜማዎቿ በሙሉ በፍቅር ቃላት የተሞሉ ናቸው። ሴሊን ዲዮን በዚህ ወር ከ12 ዓመት እድሜዋ ጀምሮ የምታውቀውን የትዳር አጋሯን በሞት ተነጥቃለች። ዘ ፓወር ኦፍ ላቭ የተሰኘው ስራዋ ቀጣዩ ምርጫዬ ነው። የማለዳ ፍቅር በሹክሹክታ ቃሎች መውደድ ልብ ሲያሞቅ ለተቃቀፉ እጆች ሁሉም አለፈና እንደ አፍታ ሽፍታ ወናዎቹ አይኖችህ አልሞላ ብሏቸው የፍቅር ትዝታ፣ እያለች ትቀጥላለች ደ ፓወር ኦፍ ላቭ በሚለው ዜማዋ ላቭ ከተሰኘው የሲሊን ዲዮን ዜማ አይ ላቭ ዩ ኦልዌይስ ፎርቨር ወደሚለው የዶና ሊዊስ ዜማ ነው የምንሻገረው። 1973 ዓ ም የተወለደችው እንግሊዛዊቷ ድምፃዊ አይ ላቭ ዩ ኦልዌይስ ፎሬቨር በሚለው ዜማዋ ጊዜ የማይገልጠው ዘላለማዊ ህልም ባይኔ ድቅን ይላል፣ ትርጉም አልባ ጭጋግ ዙሪያ ይንከቦኛል፣ ብርሃን ፍለጋ ልቤ ይኳትናል፣ በጭጋጉ መሃል ጠይሙን ገላህን በምናቤም ቢሆን የነካው ሂለታ ጨለማው ይጠፋል፣ ፀሐይ ትወጣለች፣ አደይ አበባዎች ይፈካሉ ከደጅ ትላለች። እስቲ ህን ዜማ አብረን እናዳምጠው። እንግሊዛውያን እንስት አቀንቃኞች አልወጣሁም። እንግሊዛዊቷ እንስት አቀንቃኝ ሊዮና ሊዊስ ብሊዲንግ ላቭ ስትል ያቀነቀነችው ዜማ ተከታዩ ምርጫዬ ነው። የፍቅር አለንጋ ገረፈኝ ዘንድሮ ባንዳል በቃኝ ብሎ ደጋግሞ ደጋግሞ፣ አይ ፍቅር፣ አይ ስቃይ፣ ልቤን ከረቸምኩት ደስታን አገኝ ብዬ ለምንስ ልቃትት ዓለም ፍቅር በቃኝ እያልኩ ሳመነታ ዛሬ ሳንተን ሰጠኝ ደግሞ ተስፋ ላደርግ ላልወድ ላላፈቅር፣ ተከርችሞ ሳለ ልቤ ተስፋ ቆርጦ፣ ደግሞ አንተ ላከብኝ ይኸው ሜዳ ገባው፣ ደግሞ ላብድ ነው ወይ በፍቅር ተነካው። ቅንጦት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ አማርኛ ቋንቋ ዝግጅት ክፍል የሚተላለፈውን የቅዳሜ ምሽት የሙዚቃ ቃና ፕሮግራም ነው። ሂሮ የማሪያ ኬሪ ዜማ ነው። አብረን እናዳምጠው። Thank mm -hmm. you. የሙዚቃ ቃና ፕሮግራም አድማጮች፣ ሌሎች በርከት ያሉ የፍቅር ዜማዎች ላስደምጣችሁ ዝግጁ ነበርኩ። ነገር ግን የተመደበልኝ የአየር ሰዓት በመጠናቀቁ ለመሰነባበቻ የዊትኒ ሂውስተን አይ ዊል ኦልዌይስ ላቭ ዩ ስትል ያቀነቀነችውን ዜማ ጋብዤ ልሰናበታችሁ። ደናደሩ አይ ዊል ኦልዌይስ ላቭ ዩ I would only be in your way, so I'll go. But I know I'll think of you every step of the way. ክብራትና ክቡራን አድማጮች፣ ይቅርታ በማቋረጥ የሰዓታችን ወደ መጠናቀቁ ነው። ለማጠቃለያ ሶማሊያ ውስጥ ትናንት ምሽት ላይ በደረሰው የሁለት ተሽከርካሪዎች ፍንዳታና የተኩስ ልውውጥ የጠፋው ሕይወት ወደ 25 ማሻቀቡን አሁን ማምሻውን የደረሰን ዘገባ አመልክቷል። በጠና ቆስለ ሆስፒታል ገብተው ከነበሩ 34 ሰዎች ስምንቱ መሞታቸውን ምንጮቹ አስታውቀዋል። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረችልን ብርሃን አይሉና በሌሎቹም ባልደረቦቼ ስም ሰናበታችኋለሁ። ሶሎሞን አባተ ነኝ። ሰላም፣ በደህና አደሩ።